ማጮች አሁን ከመቀሌ ወደ ተጠናቀረ ሌላ ዘገባ ነው የምንወስዳችሁ። ዘጋቢያችን ሙልጌታ አጽብሃ በከተማይቱ የተለያዩ አካባቢዎች ተዘዋውሮ የነዋሪዎችን አስተያየት ይዞ ቀርቧል። የትግራይ ብሔራዊ ክልላዊ መንግስት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ተሸላሚ በመሆናቸው የተሰማው ደስታ ገልጿል። የክልሉ መንግስት መልእክት በክልሉ በሚገኙ ሚዲያዎች እንደተገለጸው ሽልማቱ ጠቅላይ ሚኒስትሩ በኢትዮጵያ ሰላም እንዲረጋገጥ አጠናክረው እንዲሰሩ የሚያግዛቸው እንደሚሆን እምነቱ ገልጿል። በሽልማቱ ዙሪያ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቄ ያለው አቶ አተክልት ተክላይ የዛሬ የዶክተር አብይ አህመድ ሽልማት በኔ በኩል በጣም የሚገርም እንትን ነው። ምክንያቱም በተፈናቀሉበት ሰዓት ወቅት እንደዚህ አይነት ይገባል የሚል ሀሳብ በኔ በኩል ተቀባይነት የለውም። ስለኤርትራ አሁን የሰላም ሁላችን የምንፈልገው ነው። በሳቸው ሰዓት መፈጸሙ ትልቅ ስራ ነው፣ የሚካድ ስራ አይደለም። ቆንጆ ነው፣ ግን ኤርትራ ሰላም ተደረገ ተባለ እንጂ ሰላም ሆኖ የተከፈተ ነገር የለም። ምንም አይነት ድንበሩ ተዘግተዋል። ከዛ በኋላ የተደረገ ነገር ይህንን። ሲሸለሙ እሳቸው መዘጋቱ ያውቃሉ ወይ? ለሰላም ተብሎ ለአንድ ወር ብቻ የማይሞላ ተከፍቶ መዘጋቱ ይሄ ያሸልማሉ ወይ? ይሄ እኔ በኔ በኩል በጣም የሚገርም ነገር ነው። ራህዋ ኃይለ የተባለች የከተማዋ ነዋሪም ከአቶ ተክልተ ሀሳብ ጋር እንደምትስማማ ትገልጻለች። ብዙም አላስደሰተኝም። ሰላም የለም። ብዙ በሁሉም ተዘግተዋል ተከፍተዋል የተባሉ ቦታዎች ተዘግተዋል። አሁንም መሸለማቸው ለዛም ያበቃ ስራ አልሰሩም እና የመሸለማቸው ትርጉም ብዙም አልገባኝም። መትከል ፍጹም የተባለ የመቀለ ከተማ ነዋሪ ደግሞ ተቃራኒ ሀሳብ አለው። ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ የኖቤል ፒስ ፕራይዝ ተሸላሚ ሆኗል። በጣም ነው ደስ ያለኝ። በዚህ አጋጣሚ ክቡር ጠቅላይ ሚኒስትር እንኳን ደስ ያሉት እንኳን ለዚያ በቆት ማለት ፈልጋለሁ። በኢትዮጵያና በኤርትራ መካከል የነበረው ጦርነትን ተጋብተን ብዙ ዋጋ የከፈልንበት ችግሮች ነበሩ። ስለዚህ ይሄን ችግር ተፈቶ እነዚህ ወንድማማች ሕዝቦች እንዲገናኙ በጋራ እንዲሰሩ ላደረጉት አስተዋጽኦ ይህ ሽልማት ይገባል ባይ ነኝ። ሽልማት የሚሰጥ ለሰራሁ ብቻ ሳይሆን ለቀጣይም የተሻለ እንድትፈጽም ነው ብሏል መትከል። ይህ ሽልማት በእውነት የሚገባ ሽልማት ነው። እንዲሁም ለአፍሪካውያን፣ ለኢትዮጵያውያን በጣም ትልቅ ማሳያ እንደ ትልቅ አቺቭመንት ተደርጎ መወሰድ የሚገባው ሽልማት ነው። የዓለም ማህበረሰብ በሙሉ ኢትዮጵያ ሰላም ሆኗና ሰላማችንን እንድናስቀጥል የራሳቸው ማስተዋጽኦ እንዲያደርጉ፣ እንዲሁም ሀገራችን መጥተው እንዲጎበኙ፣ እንዲሁም የኢንቨስትመንት ስራዎች እንዲሰሩ ትልቅ ጥሪ የሚያደርግና እውቅና የሚሰጥ ነው። ስለዚህ ዶክተር አብይ ይህን በበላይነት ሲኖሩ ነበር። ይሄም ይገባቸዋል ባይ ነኝ። በመቀለ ከተማ ያገኘኋቸው ኤርትራዊ አቶ ዮሐንስ ረዳይ በበኩላቸው ሰላም ምክንያት ጥሩ ነበር፣ ከመጀመሪያው ጥሩ ነበር። ከኤርትራ ሰላም ለኩል ስለሆነ ጥሩ ነበር፣ አስፈላጊ ስለሆነ ማለት ነው። የዶክተር አብይ የዚህ የሰላም ኖቤል ደግሞ ጥሩ ነበር፣ ግን እንደምን የምንፈልገው አይደለም ማለት እዚህ ያለዚህ ኢትዮጵያ ውስጥ ያለ ግጭት ኤትኒክ ግሩፕ ምናምን የሚባል ነገር እንዴት ታያው ነው እና ያለን የኢትኒክ ግሩፕ ትግራይ፣ አማራ ምናምን ምናምን እዚህ ሰላም አይደለም ወይ ሰላም አያስፈልግም ወይ? ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም